You're with SBS Radio. Find more great stories in your language at sbs.com.au. ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬሊያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። አውስትሬሊያ ውስጥ ለመጀመሪያ ጊዜ ሥራ ፈልጎ ለማግኘት ወይም ሌላ አዲስ ሥራ ለመፈለግ ረዘም ያለ ጊዜ ይወስዳል። የሥራ ፈላጊ ማመልከቻው ተመራጭ ሆኖ ለቃለ መጠይቅ ሲጠሩ በቅድሚያ ደስታን ይፈጥራል። ጥቂት ቆይቶም ጭንቀትን ሊያሳድር ይችላል። በሥራ ቃለ ምልልስ ወቅት መልካም ውጤት ለማግኘት የሚያሻው በቂ ዝግጅት ማድረግና ምን ሊገጥሞት እንደሚችል ግንዛቤ ሊኖሮት ይገባል። አውስትሬሊያ ውስጥ የሥራ ገበያው ውድድር ያለበት ነው። ያም ማለት ለተመሳሳይ የስራ ገበታ በመቶዎች የሚቆጠሩ ሰዎች ያመለክታሉ። ለስራ ቃለ መጠይቅ ከተመረጡ ወደ ግቦ አንድ እርምጃ ተጠግተዋል። የኤምስ የሙያ እድገት አስተባባሪ ማርክ ዴቪስ ለስራ ቃለመጠይቅ ብቁ ዝግጅት ማድረግ ለስኬት አንዱ ቁልፍ ስለመሆኑ ሲናገሩ ሰዎች ለቃለመጠይቅ ምን ይጠይቁኝ ይሆን ብለው በማሰብ አይገኙም። የሥራ ማስታወቂያውን፣ የሥራ ኃላፊነቱ፣ ያመለከቱበትን ዓላማ፣ ለሥራው ተስማሚ የሆነ በቂ ችሎታ፣ እውቀትና ልምድ ያላቸው መሆኑን በቅጡ ልብ ሊሉ ይገባል፣ ይላሉ አውስትሬሊያ ውስጥ ትልቁ የስራ አፈላላጊ መስሪያ ቤት ሄይስ ስቴት ዳይሬክተር ቲም ጄምስ። ለሥራ ቃለ መጠይቅ ከመሄደው በፊት ሊቀጠሩ ስላመለከቱበት ድርጅት በቂ መረጃዎችን ሊያሰባስቡ እንደሚገባ ሲያመላክቱ፣ በድርጅቱ ላይ የተወሰነ ምርምር ማድረግ ይችላሉ። ያንን ለማድረግ በርካታ መንገዶች አሉ። ከመደበኛ ማኅበራዊ ሚዲያ ወይም ሙያዊ ማህበራዊ ሚዲያ እንዲሁም ከድርጅቱ ድረገጽ መረጃዎችን ሊያገኙ ይችላሉ በማለት ከስራ ቃለ ምልልስ በፊት በቂ መረጃዎችን አሰባስቦ መገኘት እንደምን እንደሚቻል ይናገራሉ። በተጨማሪም የስራ መደቡን ዝርዝርና በቃለ መጠይቁ ወቅት ሊጠቀሙበት የሚችሉ ቁልፍ ቃሎችን በጥንቃቄ ሊያነቡ ይገባዋታል። ቀጣሪው የሚፈልጉትን በመረዳት እንደምን ዋነኛ ጥያቄዎችን መመለስ እንዳለቦት እቅድ ሊያወጡ ግድ ይላል። የሙያ አማካሪ ሬይ ፓቭሪ ለሥራ ቃለመጠይቅ ከመሄደው በፊት ቀደም ሲል የሥራ ቃለመጠይቅ ካደረጉ ጓደኛዋ ጋር ለሦስት ወይም አራት ጊዜያት ያህል ደጋግመው የቃለ ምልልስ ልምምድ እንዲያደርጉ ይመክራሉ። ወደ ሥራ ቃለ ምልልስ ሲሄዱ አንዱ ሊያሟሉ የሚገባዎት ነገር ያለባበስ ሥርዓት ሲሆን ከኩባንያ ኩባንያ ያለባበስ ስርዓቱ የተለያየ ሊሆን ስለሚችል ተገቢውን የአለባበስ ስርዓት ማሟላት ይኖርበታል። አንዳንዶች ኮትና ሱሪ ከክራባት ጋር አሟልቶ መልበስን ግድ የሚሉ ሲሆን፣ ሌሎች አዘቦታዊ ግን ንጹሕ አለባበስን ይሻሉ። የአለባበስ ደንብን አስመልክቶ መረጃ ካላገኙ በቀጥታ ወደ ኩባንያው ደውለው መጠየቅ ይችላሉ። የስራ ቃለ መጠይቅ የሚያደርጉት ለትልቅም ይሆን ለትንሽ መሥሪያ ቤት ሁሌም በተቻለውት መጠን የጸዳ ልብስ ለብሰውና የተወለወሉ ጫማዎችን ተጫምተው ሊሄዱ ይገባል። በቃለ ምልልሱ ቀነቀጥሮ ወቅት ጥድፊያን ለማስወገድ ቢያንስ ከአምስት ደቂቃ በፊት መድረስ ይገባዎታል። ለስራ ቃለ ምልልስ ሲዘጋጁም አዘውትሮ ቃለ ምልልሱ የሚጀምረው ከስራ ማስታወቂያው ጋር በተያያዘ ዋነኛ ጉዳይ ላይ ብቻ ሳይሆን የራግቢ ክሪኬትና ሌሎች ሰሞነኛ የሆኑ ጉዳዮችም ከአውስትሬሊያ ባህል ጋር ምን ያህል እንደተዛነቁ ለመረዳት ከሶስት እስከ አምስት ደቂቃ ያህል ሊነሱ ይችላሉና ራስን በዚያ መልክም ማዘጋጀቱ መልካም እንደሆነ ሬ ፓቭሪ ይመክራሉ። በስራ ቃለምልልስ ወቅት ከቀጣሪው ስለ ራስዎና እንዲቀጥሮ ስላመለከቱበት መስሪያ ቤት ታሪክ፣ የባህሪ ጥያቄዎች ስለ ቀድሞ የሥራ ልምዶችና ና አዲስ ላመለከቱበት ሥራ ምን አይነት አስተዋጽኦችን ሊያበረክቱ እንደሚችሉ ሊጠየቁ ስለሚችሉ በምላሾ መጀመሪያ፣ መሃልና ማጠቃለያ ላይ የሚናገሯቸውን በውል ሊያስቡባቸው እንደሚገባም ማርግ ዴቪስ ይሳስባሉ። አክለውም በስራ ቃለ ምልልሱ ወቅት አዎንታዊ አመላከቶችን ማንጸባረቅ፣ ፈገግታ ማሳየት፣ ለስራው ያለውትን ጉጉት ከጠያቂዎ ወይም ጠያቄዎቹ ጋር አይን ለአይን መተያየት ጭንቀት ባልተቀላቀለበት የረጋ መንፈስ መናገር እንዳለቦት ይመክራሉ። ቲም ጄምስ በበኩላቸው አንዳንድ ጊዜ ቀጣሪዎች ሆን ብለው የቅጥር አመልካቾች ምን ያህል ስለ ሥራ መደቡና ስለ ድርጅቱ ለማወቅ ፍላጎት እንዳላቸው ለመረዳት የሥራ መደብና ማስታወቂያ ሲያወጡ ብዙ መረጃዎችን ስለማይሰጡ በሥራ ቃለ ምልልስ ወቅት ስለ ድርጅቱ ማወቅ የሚሹትን ጥያቄዎች ማንሳት ጠቃሚ መሆኑን ቃለምልልሱ ካለቀም በኋላ ቃለምልልስ ያደረጉሎትን ጠያቂዎቹን ስለ ሰጡት እድል ምስጋና ማቅረብና አስከትለውም በኢሜይል ምስጋናውን ወደፊትም በመስሪያ ቤት ውስጥ ለመስራትና አስተዋጽኦን ለማበርከት ያለዎትን ተስፋ ክለው መላኩን እንዳይዘነጉ ያሳስባሉ። የሥራ ቃለምልልስ ካደረጉ በኋላ ላመለክቱበት የሥራ መደብ ተመራጭ መሆን እንዳለ ሁሉ ለሥራ መደቡ ሳይመረጡ መቅረትና ስራውን አለማግኘትም የተለመደ ስለሆነ ራስን ለበርካታ የሥራ ቃለምልልሶች ዝግጁ ማድረግ ይገባል። በሚቀጥሉት የሥራ ቃለምልልሶችም የተሻለ ውጤት ለማግኘት በእያንዳንዱ የሥራ ቃለምልልስ ወቅት ጠንካራ ጎኖቹንና ማሻሻል የሚገባዎትን የአመላለስ ዘዴዎች ሊማሩባቸውና በቀጣዩ የሥራ ቃለምልልሶ ለስኬት እንዲበቁ ይጠቀሙባቸው። ይህ Yes, BS Radio Podcast number, let the Jamari Safara SBS.com.au, slash Am Yugom New. Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.